The Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ያስጥልን። እንደምናመሻችሁ የየካቲት 18 2007 ዓ ም ስርጭታችን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማ እግዜር ነኝ። በምሽቱ ዝግጅት የሰብአዊ መብት ተሟጋች ድርጅቱ ሂዩማን ራይትስ ዋች የዓለም ባንክ በኢትዮጵያ ያለውን አሰራር እንዲያስተካክል ጠየቀ። የዓለም ባንክ የውስጥ አሰራር መርማሪ ቡድን ባካሄደው ጥናት እንደተረዳው በዚህ የዓለም ባንክ መርሃ ግብርና በኢትዮጵያ መንግስት የሰፈራ መርሃ ግብር መካከል ግንኙነት እንዳለ ተረድቶታል። የሁማን ራይትስ ዎች የዓለም አቀፍ የገንዘብ ጉዳዮች መርማሪ ጄሴካ ኤቨንስን ድምፅ ነው የሰማነው። ዝርዝሩን ይዘናል። ኢትዮጵያ በምግብ እጥረት ምክንያት የሚቀጭጩባትን ወይም የሚጎሳቆሉባትን ሕፃናት ቁጥር ለመቀነስ ያደረገችው ጥረት የሚደነቅ ውጤት ማስገኘቱም ተገልጿል። በሌላ ዜና ለሁለት ሳምንታት ተኩል ይቆያል በተባለው የደቡብ ሱዳን የሽግግር መንግስት ውስጥ የሚኖረው የሥልጣን ክፍፍል መንግሥትና ተቃዋሚዎችን ሳያስማማ ቀጥሏል። በዚህ ሳምንት የያዝነው ተከታታይ ዘገባችን ደግሞ ሁከተኛ ጽንፈኝነትን መጋፈጥ በሚል ባሳለፍነው ሳምንት በዋይት ሀውስ ቤተ መንግሥት የ60 ሀገሮች ልዑካን የተገኙበት ጉባኤ ተካሂዷል። በጉዳዩ ላይ ከኢትዮጵያውያን ምሁራን ጋር የተደረገ ውይይትም ይዘናል። እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማል። ጤና ይስጥልን፣ ክቡራትና ክቡራን እንደምን አመሻችሁ። የሰዓቱን ዜና የማሰማችሁ ሰሎሞን አባተ ነኝ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ለሶማሊያ አምባሳደር ሾሙ። ትናንት የተሾሙት አዲሷ የአሜሪካ አምባሳደር ካትሪን ዳን ዳናኒ ዩናይትድ ስቴትስ ለሶማሊያ አምባሳደሯን ስትልክ ባለፉት 24 ዓመታት የመጀመሪያዋ ዲፕሎማት ናቸው። የአምባሳደር ዳናኒ ሹመት በሕግ መወሰኛ ምክር ቤቱ ከጸደቀ አሁን ናይሮቢ ኬንያ የሚገኘውን የአሜሪካ ጉዳይ ፈጻሚ ቢሮ ይዘው ወደ ሞቃዲሾ ይገቡና ኤምባሲያቸውን ይከፍታሉ ተብሏል። የኢስላሚክ ስቴት ተዋጊዎች ሰሜን ምስራቅ ሶሪያን ወረው የጠለፏቸውን ዘጠና ክርስቲያኖች እንዲለቁ ዩናይትድ ስቴትስ አሳሰበች። ጥቃቱን እንደሚያወግዙ የገለጹት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ዠንሳኪ አይሲስ ቁጥራቸው አነስተኛ በሆነ የሌላ እምነት ሰዎች ላይ እየፈጸመ ያለው አድራጎትና የሰሞኑ ጥቃቱም የጭካኔና ኢሰብአዊ አድራጎቱን ይበልጥ እያጎላው ይሄዳል ብለዋል። ሶሪያ ውስጥም በሦስት ዓመታት ውስጥ ከሁለት መቶ ሺህ በላይ ሰው ሕይወት ያጠፋው የእርስ በርስ ጦርነት ፖለቲካዊ መፍትሄ እንዲያገኝ ለማድረግ ዩናይትድ ስቴትስ በጥረቷ እንደምትቀጥል ቃል አቀባዩዋ ተናግረዋል። ዩናይትድ ስቴትስ በኢራን የኒውክሌር መርሃ ግብር ላይ ከቴህራን ጋር እያደረገች ያለችውን ውይይት አስመልክቶ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለተወካዮች ምክር ቤቱ ንግግር ለማድረግ በመወሰናቸው በፕሬዚደንት ኦባማ የብሔራዊ ጸጥታ አማካሪ ብርቱ ወቀሳ ደርሶባቸዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ጆን ቤነር በተደረገላቸው ግብዣ መሰረት የሀገራቸው የፓርላማ ምርጫ ሊደረግ ሁለት ሳምንታት ሲቀሩት የፊታችን የካቲት 24 ለምክር ቤቱ ንግግር እንደሚያደርጉ ታውቋል። ልዩ አማካሪዋ ሱዛን ራይስ ትናንት በሰጡት አንድ የቴሌቪዥን ቃለ ምልልስ ላይ የሁለቱም ፓርቲዎች ጉዳይ በነበረው የእስራኤልና የአሜሪካ ግንኙነት ውስጥ ጠቅላይ ሚኒስትሩ የአንድ ፓርቲ ወገናዊነትን አፈሰሱበት ብለዋል። የሚስተር ኔታንያሁ ውሳኔ አሳዛኝ ብቻ ሳይሆን የግንኙነቶቹን ጅማቶች የሚበጣጥስ አድራጎት ነው ብለዋል ሚስ ራይስ። የተወካዮች ምክር ቤቱ አፈ ጉባኤ ፕሬዚደንቱን ሳያማክሩ ለእስራኤሉ ጠቅላይ ሚኒስትር ግብዣ መላካቸው ዋይት ሀውስን በእጅጉ ያስቆጣ መሆኑ ይሰማል። በምስራቅ ዩክሬን ግዛቶች ውስጥ ተኩስ የማቆሙ ስምምነት ጨርሶ ተከብሯል በሚባልበት ውጤት እስካሁን ባይገኝም ሩሲያ ዘመም የሆኑት አማጽያን ሲያደርሱት የነበረውን ጥቃት በብዙ መቀነሳቸውን የዩክሬን ጦር ለሁለተኛ ተከታታይ ቀን አስታውቋል። አፍጋኒስታን በእስር ቤቶቿ ውስጥ ሲደርሱ የቆዩ የጭካኔ አድራጎቶችና የስቃይ አያያዞች መጠን እንዲቀንስ ማድረጓን የተባበሩት መንግስታት ድርጅት አስታውቋል። ይሁን እንጂ በእስር ላይ ከሚገኙት ከአንድ ሶስተኛ በላይ በሚሆኑት ላይ የስቃት አያያዝ አሁንም እየደረሰባቸው መሆኑ ታውቋል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ ሄኖክ ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። የሰብአዊ መብት ተሟጋች ድርጅቱ ሂውማን ራይትስ ዋች የዓለም ባንክ በኢትዮጵያ ያለውን አሰራር እንዲያስተካክል ጠይቋል። የዓለም ባንክ በኢትዮጵያ መሠረታዊ አቅርቦቶችን ለማሟላት የዘረጋው መርሃ ግብር ፒቢኤስ በአራት ክልሎች የሀገሬውን ሰው አፈናቅሏል። የሰብአዊ መብት ጥሰቱን ባንኩ ተገቢው ትኩረት ሊሰጠው ይገባል ይላል የሰብአዊ መብት ተሟጋች ድርጅቱ ሁማን ራይትስ ዋች። የዓለም ባንክ በኢትዮጵያ መሠረታዊ አቅርቦቶችን ለማሟላት የዘረጋው መርሃ ግብር ፒቢኤስ በአራት የኢትዮጵያ ግዛቶች የሚኖሩ የሀገሬውን ሰዎች ለማፈናቀል ውሏል። በዚህም ባንኩ የውስጥ አሰራሩን ጥሷል በማለት በተደጋጋሚ ባንኩ አሰራሩን እንዲያሻሽል ሁማን ራይትስ ዎች ሲጠይቅ ቆይቷል። በመብት ድርጅቱ መረጃ መሰረት የዓለም ባንክ ብቻውን ሳይሆን የብሪታንያ የውጭ ልማት ድርጅት ድፍድ፣ የአፍሪካ ልማት ባንክና ሌሎች ለጋሽ ሀገሮችንም ጭምር ይመለከታል። በቅርቡ ይፋ የሆነ ሚስጢራዊ ሰነድ የዓለም ባንክ የውስጥ አሰራሮች መርማሪ ቡድን በኢትዮጵያ የመሠረታዊ አቅርቦቶች መርሃ ግብር ፒቢኤስ ላይ ዝርዝር ጥናት ማድረጉን ያትታል። በዚህም መሰረት በቅርቡ ለባንኩ ሥራ አስፈጻሚዎች ቦርድ ግኝቱን ይፋ እንደሚያደርግም ይጠበቃል። የሰፈራ መርሃ ግብር በኢትዮጵያ በአራት ክልሎች መከናወኑንና በእነዚህ አካባቢዎች አገሬው ሰዎች ከቀያቸው ተፈናቅለው መንግሥት በመረጠላቸው አካባቢዎች እንዲሰፍሩ እንደተገደዱ የሁመን ራይትስ ዎች የዓለም አቀፍ የገንዘብ ድርጅቶች መርማሪ ጄሲካ ኤቨንስ ይናገራሉ። ይህንንም ሁኔታ የባንኩ የውስጥ አሰራሮች መርማሪ ቡድን አረጋግጧል ይላሉ። የዓለም ባንክ የውስጥ አሰራሮች መርማሪ ቡድን ባካሄደው ጥናት እንደተረዳው በዚህ የዓለም ባንክ መርሃ ግብርና በኢትዮጵያ መንግስት የሰፈራ መርሃ ግብር መካከል ግንኙነት እንዳለ ተረድቷል። ከዚያም በተጨማሪ የዓለም ባንክ የአገሬውን ሰዎች መብት የመጠበቅ ኃላፊነቱን ጥሷል ሲሉ ገልጸዋል። በዚህ መሰረት ባንኩ የመርሃ ግብሩን አጠቃላይ የስጋት ጥናት አላከናወነም። ተያይዞም አሉታዊ ሁኔታዎችን ለማስተካከል የሚችሉ ቅድመ ጥያቄዎች አላከናወነም ይላል። የሚሰሩት ስራ ከዚህ የሰፈራ መርሃ ግብር ጋር አለመያያዙን በአጠቃላይ የማህበረሰብ ልማት መርሃ ግብሩን እንዳያጨናግፍ ቅድመ ዝግጅት አልተከናወነም። የኢትዮጵያ መንግሥት በተደጋጋሚ በግዳጅ ከቀያቸው የተፈናቀሉ ሰዎች የሉም ሲል ያስተባብላል። በሕዝብ ጥቅም ላይ አተኩሮ የሚመረምር የጋዜጠኞች ቡድን አይሲአይጄ የዓለም ባንክን ውስጣዊ አሰራርና በተለይ ተጠያቂነት መርሆችን የጣሰ አሰራር በኢትዮጵያ ተከናውኗል የሚል ዘገባ በቅርቡ ማሳተሙ ይታወሳል። የአሜሪካ ድምፅ ሬዲዮ የዓለም ባንክ በዚህ ዘገባ ላይ ምላሹን እንዲሰጥ ጠይቆ የሚከተለውን መልስ በጽሁፍ በወቅቱ አግኝቶ ነበር። ምላሹን የሰጡት ፊሊፕ ጀረሚሄ የዓለም ባንክ የአፍሪካ ህጉር የሕዝብ ግንኙነት ኃላፊ ናቸው። በተለመደው አሰራራችን የዓለም ባንክ ሰራተኞች በባንኩ የመርማሪ ቡድን ስራና ግኝቶች ላይ አስተያየት አይሰጡም። ይሄ የሚሆነው የዓለም ባንክ ስራ አስፈጻሚ ኮሚቴ ጉዳዩን የመመርመር እድል እስኪያገኝ ድረስ ነው። ይህም በሚቀጥሉት ጥቂት ሳምንታት የሚከናወን ይሆናል። የዓለም ባንክ የአፍሪካ አህጉር የህዝብ ግንኙነት ኃላፊ ፊሊፕ ጀረሜሄ በጽሑፍ የሰጡትን መግለጫ ነው የሰማ ነው። ባንኩ የውስጥ አሰራሮቹ መርማሪ ቡድን በዝርዝር የሰብአዊ መብት ጥናቶችን የማጣራት ኃላፊነት እንደሌለው አስቀድሞ በመግለጽ ጥናቱን ያካሄደው የዓለም ባንክ መርሃ ግብር ከሰፈራ መርሃ ግብር ያለውን ቁርኝት በመገምገምና በተለይ ባንኩ የአሰራር ግድፈት አሳይቶ እንደሆነ በመመርመር ላይ ያተኮረ ነው። የመብት ጥሰቶቹ እንዴት እንደሚከናወኑ የሁማን ራይትስ ዋቿ ጄሲካ ኤቨንስ ያስረዳሉ። ሁማን ራይትስ ዋች እንደደረሰበት በአካባቢው የተወለዱ ጭምር ነዋሪዎች ከመሬቶቻቸው ላይ በግዳጅ ተነስተው በአዳዲስ መንደሮች እንዲሰፍሩ ተደርጓል። የኢትዮጵያ መንግስት ታዲያ በእነዚህ አዳዲስ መንደሮች ውስጥ የተሻለ የጤናና የትምህርት አቅርቦት ይኖራል ብሎ ነበር። ሁመን ራይትስ ዋች እንደደረሰበት ግን አገልግሎቶቹ የተሻሉ አይደሉም። በተለይም የእያንዳንዱ ሰው የኑሮ ዘይቤ በጣም ነው ዝቅ ያለው። የዓለም ባንክ የውስጥ አሰራሮች መርማሪ ቡድን ታዲያ ይህንን ነው የገለጸው ሰዎቹ ለም ከሆነ የትውልድ ቦታቸው በግዳጅ ተነስተው ለም ባልሆነ ቦታ ላይ እንዲሰፍሩ በመደረጉ የኑሮ ደረጃቸው እንዳዘቀዘቀ ነው የገለጹት። የዓለም ባንክ በኢትዮጵያ መሰረታዊ አቅርቦቶችን ለማሟላት የዘረጋው መርሃ ግብር ፒቢኤስ ዜጎችን ከቀያቸው በግዳጅ ወደ ሌላ ቦታ እንዲሰፍሩ ማድረጉን በጊዜው ያውቅ ነበር። እኔና ሂውማን ራይትስ ዋችን በእጅጉ የሚያሳስበን ነገር ቢኖር የዓለም ባንክ በራሱ የውስጥ መርማሪ ቡድንም ሆነ በመብት ድርጅቶች የሚቀርብለትን መረጃ እየተመለከተ ስራቸው ለእኩይ ተግባር እንዳልዋለ ደጋግሞ ይገልጻል። ከዚያ በፊትም በኢትዮጵያ ገዢው ፓርቲን አይደግፉም በሚል የታሰቡ ሰዎች መሰረታዊ እርዳታ እንደተከለከሉ ገልጸን ዘገባዎች አቅርበን ነበር። በሁለቱም ክስተቶች የዓለም ባንክ የመረጠው ማስተባበልን ነው። የባንኩ የውስጥ አሰራር መርማሪ ቡድን መረጃውን ቢያቀርብም በማስተባበላቸው ገፍተውበታል። የዓለም ባንክ ጉዳዩን ከሁማን ራይትስ ዋች እና ከሌሎች የአኟክ ሕዝብ የመብት ድርጅቶች በጥቅምት ወር 202 ዓ ም እንደተረዳ የመብት ድርጅቱ ያስረዳል። በተከታታይ ዓመታት ማለትም በ2003 እና በ2004 እስካሁንም ድረስ መርሃ ግብሩን መቀጠሉንም ያብራራሉ። የባንኩ የውስጥ አሰራሮች መርማሪ ቡድን የፊታችን ሐሙስ ግኝቱን ለዓለም ባንክ የሥራ አስኪያጆች ቦርድና ለሥራ አስፈጻሚዎች እንደሚያቀርብ ይጠበቃል። እንደ ጄሲካ ኤቨንስ አባባል የባንኩ ሥራ አስኪያጆች አሁንም በማስተባበሉ ገፍተውበታል። ይህ ሁኔታ ደግሞ የመብት ድርጅቱን ክፉኛ እንደሚያሰገው አሳስበዋል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1430 መካከለኛ ሞገድ ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። ለሁለት ዓመታት ተኩል ይቆያል በተባለው የደቡብ ሱዳን የሽግግር መንግስት ውስጥ የሚኖረው የስልጣን ክፍፍል መንግስትና ተቃዋሚዎችን ሳያስማማ ቀጥሏል። ሰኞ ዕለት በአዲስ አበባ የተጀመረው የመጨረሻው ዙር የሰላም ድርድር እንዲፈታቸው ከሚጠበቁ ቁልፍ ልዩነቶች አንዱም የስልጣን ክፍፍል ጉዳይ ነው። የተቃዋሚዎቹ መሪ ሪያክ ማሻር ተቀዳሚ ምክትል ፕሬዚዳንት እንዲሆኑ ይፈልጋሉ። መንግስት ግን ይህንን አይቀበልም። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል። የደቡብ ሱዳን የሰላም ድርድር ማሳረጊያ እንደሚሆን የሚጠበቀው የብሔራዊ አንድነት የሽግግር መንግስት ምስረታ ነው። በዚህ መንግስት ውስጥ ማን ምን አይነት ኃላፊነት ይኑረው የሚለው ነጥብ ግን ከትናንት እስከ ዛሬ ሳያስማማ ቀጥሏል። እስካሁን የተረጋገጠው ነገር ፕሬዝዳንት ሳልቫኪር ማያርዲት በሽግግር መንግስቱ ወቅትም በዚህ ኃላፊነታቸው የሚቀጥሉ መሆኑ ነው። የተቃዋሚዎቹ መሪ ዶክተር ሪያክ ማቻረስ አደራዳሪው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን እርሳቸው ተቀዳሚ ምክትል ፕሬዝዳንት በመሆን በስልጣን ተዋረዱ ሁለተኛ ሰው እንዲሆኑ ይፈልጋል። ይህንን የተቃወመው የደቡብ ሱዳን መንግስት ግን በዚህ አቋሙ እንደገፋበት ነው። በጉዳዩ ላይ ያነጋገርኳቸው የደቡብ ሱዳን የማስታወቂያ ሚኒስትርና የመንግስት ተደራዳሪዎች ቃል አቀባይ ማይክል ማኩልዌዝ ይህንኑ አንጸባርቀዋል። ቀደም ሲል የነበረው አቋማችን በሽግግር መንግስቱ ወቅት የፕሬዝደንት ምክትል ፕሬዝደንት፣ እና የጠቅላይ ሚኒስትር ቦታዎች እንዲኖሩ ነው። ያንን ተቀብለነው ነበር በኋላ ግን አደራዳሪዎቹ የፕሬዝደንት፣ የተቀዳሚ ምክትል ፕሬዝደንት፣ የምክትል ፕሬዝደንት ቦታ ይኑር የሚል ሐሳብ ይዘው መጡ። ይህንን እኛ አንቀበልም። አስታራቂ ሐሳብ አቅርበናል። እኩል ስልጣን ያላቸው ሁለት ምክትል ፕሬዝደንቶች እንዲኖሩ የሚያደርግ ተቃዋሚዎቹ ግን ይህንን ሁለት ምክትል ፕሬዝዳንቶች እንዲኖሩ በመንግስት የቀረበውን ሐሳብ አይቀበሉም። ለሰላም ሲሉ ብዙ መስጠታቸውን የሚናገሩት የተቃዋሚዎቹ ቃል አቀባይ ፖት ካንግቾል ከዚህ በላይ መሄድ እንደማይችሉ ለቪኦኤ አስረድተዋል። እኩል ስልጣን አላቸው ሁለት ምክትል ፕሬዝዳንቶች እንዲኖሩ ይጠይቃል። በእኛ በኩል ለሰላም ስንል የሰጠነው ነገር አለ። የመጀመሪያ ጥያቄያችንን ታስታውስ እንደሆነ ፕሬዚደንትና ጠቅላይ ሚኒስትር ብቻ እንዲኖሩ የሚጠይቅ ነበር። አለቀ። ሌላ ሦስተኛ ሰው አያስፈልግም። ምክንያቱም በእኛ እምነት ይህንን የሰላም ሂደት የሚሸከሙት ሁለቱ መሪዎች ናቸው። ማለትም ዶክተር ሪያክ ማቻርና ሳልቫኪር ማያርዲት ይህንን የሰላም ሂደት የሚሸከሙት ብቸኛ ሰዎች እንግዲህ እነዚህ ናቸው። ኢጋድ የተቀዳሚ ምክትል ፕሬዚደንትነት ቦታ እንዲኖር የሚያደርግ ሐሳብ ሲያመጣ ደግሞ አልተከራከርንም። ተቀበል ነው ጦርነትን እያቆምን ነውና፣ ሕዝባችን ሳልቫ እንዲወርዱ ሲጠይቅ ነበር እርሳቸው እንዲቆዩና የሽግግር መንግሥቱን እንዲመሩ ሲስማማ ግን ከዚህ በላይ መስጠት የለም። የሳልቫኪር ወገኖች በሽግግር መንግሥቱ ወቅት እኩል ሥልጣን ያላቸው ሁለት ምክትሎች እንዲኖሩ የሚፈልጉት አሁን በቦታው ላይ ያሉትን ሰው ላለመንካት እንደሆነ ተንታኞች ይናገራሉ። ከጁባ እስከ አዲስ አበባ የደቡብ ሱዳንን ጉዳይ ለአመታት በቅርበት የተከታተለው ጋዜጠኛና ተንታኝ ሚካኤል ሚናሴ ከነዚህ አንዱ ነው። መንግስት የሚለው አሁን ያለው ምክትል ፕሬዚደንት እንዳለ ሆኖ ሌላ ከተቃዋሚ ወገን ምክትል ፕሬዚደንት ማስተናገድ እንደሚችል ገልጿል። ከዛ ውጭ ግን ተቀዳሚ ምክትል ፕሬዚደንት ተቃዋሚዎቹ የጠየቁት እንደሚፈልጉት እሱን መቀበል አልፈለገም። አንዱ አከራካሪ ና፣ አወዛጋቢ ጉዳይ ያለው ይሄ ነው። ለዛ ደግሞ ምክንያቱ ምንድነው? መንግስት መንግስት የሚሰጠው ምክንያት መንግስት የሚሰጠው ምክንያት ግሬተር ኢኳቶሪያ ወይም ታላቋ ኢኳቶሪያ የሚባል ሶስት ክልሎች በሳውስት ሱዳን በደቡብ ሱዳን ያሉት ሶስት ትላልቅ ክልሎች ማለትም መካከለኛው ምስራቃዊና ምዕራባዊ ኢኳቶሪያ ተብሎ የሚጠሩት የሚወክል ዋኒኢጋ የተባለ አሁን በምክትል ፕሬዚደንትነት ስልጣን ላይ ያለው ሰው መግፋት አንችልም፣ የእነዚያን ህዝብ ውክልና ማሳጣት አንችልም ከሚል የሚነሳ ነው። እንዲያውም የነሱ የሶስቱም ክልሎች ፕሬዚዳንቶች እዚህ ድረስ መጥተው ኢጋድን ጠይቀው ነበር፣ እንደ አቤቱታ አቅርበው ነበር፣ ዋኒጋን ከቦታቸው ማንሳት አይቻልም አይነት ነገር። አዎ የዋኒ ኢጋን ማንሳት ማለት ህዝቡን ለብዙ ዘመናት ተገልሎና ተጨቁኖ የነበረውን ህዝብ ማሳነስ ነው። እሱን ወደ ጎን መተው ነው። የሚል ተማጽኖ ነው አሰምቶ ነው የሄዱት። እና መንግስት ይህንን አጥብቆ እንደ አንድ ትልቅ የግፊት ምንጭም አድርጎ ነው እየተጠቀመበት ያለው የእነሱን አቤቱታ። እናም ተቃዋሚዎች ግን ተቀዳሚ ምክትል ፕሬዚደንት የሚለው ስልጣን ለእነሱ መሰጠት እንዳለበት፣ ከዛ ውጭ መደራደር እንደ ቀይ መስመር እንደማለፍ አድርገው ይቆጥሩታል። እናም የስልጣን ክፍፍሉ ጉዳይ በዚህኛው ዙር ድርድር ዋነኛ አጨቃጫቂ ነጥብ እንደሚሆን ከወዲሁ እየታየ ነው። የደቡብ ሱዳን ተደራዳሪዎች በዛሬ ውሏቸው በሶስት ኮሚቴዎች ተከፋፍለው በልዩ ልዩ ርዕሶች ላይ ተነጋግረዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ ዘገባችን ስናልፍ ኢትዮጵያ በምግብ እጥረት ምክንያት የሚቀጭጩባትን ወይም የሚጎሳቆሉባትን ሕፃናት ቁጥር ለመቀነስ ያደረገችው ጥረት የሚደነቅ ውጤት ማስገኘቱን ዓለም አቀፉ የስርዓተ ምግብ ዘገባ ገለጠ። ይሁንና ዛሬም ከክብደት በታች መሆንና መቀጨጭ የሀገሪቱ አሳሳቢ ችግሮች መሆናቸው ታውቋል። አንድ የጤና ጥበቃ ባለስልጣን የዘገባውን ትክክለኝነት አረጋግጠዋል። መለስካቸው አመሀ ከአዲስ አበባ የሚከተለውን ልኳል። በአዲስ አበባ ኤሊሊ ኢንተርናሽናል ሆቴል ይፋ የተደረገውን ይህን ዘገባ አስመልክቶ የተሰራቸው የጽሁፍ መግለጫ እንደሚለው በኢትዮጵያ የመቀንጨር ችግር አሁንም አሳሳቢ ደረጃ ላይ ይገኛል። ይሁንና በሀገሪቱ ላለፉት ጥቂት ዓመታት ችግሩን ለመቅረፍ በተከናወነው ስራ በከፍተኛ ደረጃ መቀነሱን ዘገባው እንደሚያመለክት ይናገራል። መግለጫው አክሎም ኢትዮጵያ እጅግ ከባድ የሆነውን የስርዓተ ምግብ ችግርን ለመቅረፍ የሚያስችልና ከሀገሪቱ የቆዳ ስፋት ሰማንያ በመቶ የሚሆነውን አካባቢ የሚሸፍን መርሃ ግብር በማውጣት ያከናወነችው ሥራ ከፍተኛ ውጤት እንዳስገኝላት ዘገባውን በመጥቀስ መግለጫው ያብራራል። በጤና ጥበቃ ሚኒስቴር ሚኒስትር ዴታ ጽህፈት ቤት ኃላፊና አማካሪ ዶክተር ታዬ ቶሌራ ባለፉት አስር ዓመታት ይህ ጥረት የሕፃናት መቀጨጭን በመቀነስ ረገድ ያበረከተውን አስተዋጽኦ በዝርዝር አስረድተዋል። በተለይ በዚህ በኒውትሪሽን የህጻናት ኒውትሪሽን አንጻር ባለፉት አስር ዓመታት የህጻናት መቀጨጭ በ23 ፐርሰንት አካባቢ ቀንሷል። ከክብደት በታች መሆን ደግሞ በ32 ፐርሰንት አካባቢ ቀንሷል እና ይሄ ትልቅ ለውጥ ነው። ግን ይሄ ማለት ያው ወደፊት ብዙ መስራት ይጠበቅብናል። ከዚህ በላይ ነው መቀነስ ያለበት። ዶክተር ታዬ በሰጡት አስተያየትም ሆነ ዓለም አቀፉ የሥርዓተ ምግብ ዘገባ እንደሚለው ግን ውጤቱ የሚያበረታታ እንጂ የሚያኮራና የሚያዝናና አይደለም። ሀገሪቱ በዚህ ረገድ ግዙፍ ችግር ዛሬም እንዳለባትና አንድም ሕፃን እንዳይራብ ወይንም ለተመጣጠነ ምግብ ጦት እንዳይጋለጥ መስራት እንደሚያስፈልግ ዶክተር ታየቱ ሌራ ይናገራሉ። አሁንም ያለንበት ደረጃ ጥሩ ነው፣ አጥጋቢ የሆነ ውጤት አስመዝግበናል። ግን በጣም የምንኮራበት አይደለም፣ ብዙ መስራት ይጠበቅብናል። ምንም አይነት ሕፃን ያው የመቀጨጭ ችግር ሊያጋጥመው አይገባም፣ የምግብ እጥረት ሊያጋጥመው አይገባም። ይሄ ያው በስፋት እየተሰራ ያለበት ሁኔታ ነው ያለው። ዓለም አቀፉ የስርዓተ ምግብ ዘገባ ሲደረግ የዘገባውን የተለያዩ ክፍሎች ለታዳሚዎች ያቀረቡት በዓለም አቀፉ የምግብ ፖሊሲ ምርምር ተቋም ከፍተኛ ተመራማሪ ላውረንስ ሃዳድ በበኩላቸው የኢትዮጵያ መንግስት ትኩረት እንዲሰጥባቸው ያሏቸውን ጉዳዮች ለጋዜጠኞች ገልጸው ነበረ። መንግስት ለቁመታቸው የማይመጥን ክብደት ባላቸው ሕፃናት ላይ ትኩረት ቢያደርግ እወዳለሁ። ዝቅተኛ ክብደት ያላቸው ሕፃናት ቁጥር እየወረደ አይደለም፣ ባለበት ቆሟል። መንግሥት ሥርዓተ ምግብን በልማት ቅደም ተከተል መሰላል ላይ ከፍ ያለ ስፍራ ሰጥቶት እንዳይም ምኞቴ ነው። የሕፃናት እድገትን እንደ ኢኮኖሚ እድገት ትኩረት እንዲሰጠውና እንደዚያም እንዲቈጥረው እወዳለሁ። በሚቀጥለው የአምስት ዓመቱ ብሔራዊ የኢኮኖሚ ለውጥ ዕቅድ ውስጥም ስርዓተ ምግብ ከፍ ያለ ስፍራ ቢሰጠው እፈልጋለሁ። ዘገባው የመንግስታቱ ድርጅት አባላት የሆኑትን የ193 ዓለም ሀገሮች በስርዓተ ምግብ ያጋጠሟቸውን ተግዳሮቶችና እነዚህን ተግዳሮቶች ለማሸነፍም ያደረጓቸውን ጥረቶችና ውጤቶቹን ዘርዝሯል። እንደ ዘገባው አባባል የስርዓተ ምግብ ችግሮች የሌሉበት አገር አንድም የለም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች አሁን ሰዓቱ በተከታታይ በዚህ ሳምንት ስናቀርበው የቆየነው ዝግጅት ነው። ሁከተኛ ጽንፈኝነትን መጋፈጥ በሚል በዚህ በዋሽንግተን ዲሲ በዋይት ሀውስ ቤተ መንግስት በተሰናዳ ጉባኤ ላይ የስልሳ ሀገሮች ልዑካን ተገኝተው ውይይት አድርገዋል። ስብሰባውም በንግግር የከፈቱትና የዘጉት የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ አሜሪካ እየተዋጋች ያለችው ከጥላቻ አስተሳሰቦች ጋር እንጂ ከእስልምና ጋር አይደለም ብለዋል። በዚህ ስብሰባ አካሄድና በተነሱ ነጥቦች ላይ ሐሳባቸውን እንዲያካፍሉን ምሁራንና ለጥያቄው ቅርበት ያላቸውን ወይም ለመሳተፍ ፍላጎት ያላቸውን ጋብዘን በማወያየት ላይ እንገኛለን። ሰለሞን አባተ ነው የምሽቱን ውይይት የሚቀጥለው። በእኔ ሁልጊዜ የማየው ኢትዮጵያ ፓራዳይም መጀመሪያ ውይይት በዓለም የተጀመረው በክርስትናና በሰላም በኢትዮጵያ ነው። ስለዚህ ኢትዮጵያዊነቴ ራሴ እየጎተተኝ፣ እኛ በውይይትና በመቻቻል እናምናለን አዲስ ህግ አውጥተን አዳዲስ ህጎችን አውጥተን ፍት አዳዲስ ደግሞም የፍት አቋምና ታሪክ ይዘን ስንመጣ ዘመናዊ የሆነ በተለይ የነበረንን መስማማትና መቻቻል የሚያፈርሱ ወይንም ጸረ እነዚህ እሴቶች ሲኖሩ ሳይ ኢትዮጵያዊ በመሆን እንኳን ይቆጨኛል ነገር ግን በአንድ በኩል ታሪክ አለን መስማማት አለብን፣ መቻቻል፣ ሰላማዊ ማለት እርምጃም አንዳንድ ሙስሊሞቹ በጠቅላላ በሰላማዊ መልክ የያዙት ጉዳይ ግን በደህንነት መልክና በፖሊስ አስተያየት ከታየ ፕሬዚደንት ኦባማ እንዳሉ እሱ ብቻ አይደለም፣ ድህነትም አለ፣ ትምህርትም ማነስም አለ፣ የጤና ጉዳዮች አሉ። ሌላ የልማት ጉዳይ ላይ ብናተኩር ሰላም ተከትሎ ይመጣል እንጂ ወይንም ይቀድማል ብለው የሚያሳስበን ንግግር መስሎ ታየኝ። የትኛው ነው የሚቀድመው? ሰላም ነው ወይንም ልማት ነው የሚቀድመው? ልማት ከተገኘ ሰላም ይገኛል፣ ሰላምን ካልተገኘ ልማትም አይገኝም የሚል ነገር እሱ አሳሳቢ ነው። ለእኛ ለመሪዎቻችንና ህግ ላውጪዎች የፍትህና ሌላ ነገር ለፈለጉት ሰዎች እነዚህ ሁለቱ አስተያየቶች በጣም አትኩሮ ሀገራዊ መሆን አለበት። እኔ ለምሳሌ ታዳጊ ሀገሮች ወይንም እንደዚሁ ችግር ያለባቸው ሀገሮች የራሳቸው እሴትን ይዘው ሌላም ማስተማር ይችላሉ እና ከውጭ መጥቶ ሊያስተምራቸውም አያስፈልግም የሚሉ አሉ። ነገር ግን ይሄም ሲቃወሙ ሳለ ያሳዩት ነገር ወይንም ባህሪና ባህል አላወጡትም። ስለዚህ ችግር ያለው እሱ ነው። እንዴት እንደ እነሱ ለመምሰል ጦጣዎች እንዳንባል እነሱን ለመምሰል ደግሞ እኛ ራሳችንም የእኛ ስራ አልሰራንም እንዳንባል ነው ይሄ ችግሩ። ፕሬዚደንት ኦባማ የሚፈልጉት አንድ ሃይማኖት እና ወይንም ሃይማኖት የሆነ ሁልጊዜ ወደ ሰላም ሲያመራ ሳለ ደግሞ ውይይትም ማድረግ አለበት ከሌሎች ሃይማኖቶች እና በሀይል ብቻ ማንኛውም ነገር አይፈታም። ለምሳሌ ሶሪያ ውስጥ አሜሪካ መጀመሪያ ስትጠየቅ አልገባም አለች። ፕሬዚደንት ኦባማ አስተያየቱ አያስፈልግም፣ ምክንያቱም ሌላ ዘዴ ዲፕሎማሲም ይኖራል፣ ውይነትም አለ፣ እሱ እንሞክር ነው ያሉ። ግን ተቃዋሚዎቹ የለም አንደኛ ኃያል መንግስት፣ ከሆን ባለበት ቦታ ጣልቃ ገብድ ንሁን ይላሉ። ይሄ ደግሞ እንደማይሰራ ስለተገነዘቡ ሁላችንም አሁን ወደ ውይይትና የሌላን አገር ነጻነትን የራሱ ክብር መጠበቅም አለ። የራሳችን ክብር ስንጠብቅ የሌላውን አገር ክብር መጣስ የለብንም በሚል መልክ ነው የኔ ከፕሬዚደንቱ ኦባማ ያገኘሁ የእሱ አነጋገር ግን በስራ ላይ ሲሙል When the matchin ተሾመ እንዳለው ትንሽ ይጋጫሉ። የዚህ የሰሞኑ ስብሰባ አንዱ አላማ ምንድን ነው? የዚህ የጽንፈኝነት መነሻው ስሩ ምንድን ነው? መሰረቱ ምንድን ነው? ይህንን ፈትሾ ማግኘት ነው፣ ለመፍትሄው ማለት ነው። የችግርን ምንነት ማወቅ ግማሽ መፍትሄ ነው የሚባል ነገር አለና ነው። እና አሁን እናንተ በምትሰነዝሯቸው አስተያየቶች ውስጥ ይሄ ለእስላም ያለ ጥላቻ ወይም ኢስላሞፎቢያ የሚባል እና በጥርጣሬ ማየት በአንድ በኩል እስላሙም ራሱ የመሸማቀቅ ስሜት አለው ወይ? በሌላ በኩል ደግሞ ሰውም የማግለልና የመፍራት ስሜት በውኑ በአሜሪካውያን ዘንድ እንደዚህ አለ ወይ? ይሄ ከሆነ ደግሞ እንዴት ነው የፕሬዚደንት ኦባማን አስተሳሰብ፣ አመለካከት እናንተ የምትገነዘቡት አሜሪካ በእስልምና ላይ ጦርነት እያካሄደች አይደለችም ያሉትን እስቲ፣ ይሄንን ጥያቄ ወደ አቶ ተሾመል ወርወርና አጠር አድርገው ይመልሱልኝ። ምንድን ነው የምናየው? የአሜሪካ ሚዲያ አሁን ብዙዎቹን ዜናዎችን አያለሁኝ፣ ኮሜንቶችን አያለሁኝ። ብዙ ጊዜ የአሜሪካ ሚዲያ በወዲያም ሆነ በወዲ የሚያናፍሰው የምዕራብ ሚዲያም የሚያናፍሰው ስለ እስላም በጎ ባህሪ፣ በጎ አመለካከት፣ በጎ ባህሪ ሳይሆን የጥቂት አሸባሪዎችን ታሪክ የጥቂት አሸባሪዎችን ድርጊት የጥቂት አሸባሪዎችን ዓላማ የጥቂት አሸባሪዎችን ተንኮል እያጋነነና በልዩ ልዩ መንገዶች እየቀመረ ያመጣል። ለምሳሌ በሴፕተምበር አስራ አንድ ይመስለኛል በፈረሰበት ጊዜ የሙስሊሞች ሁሉ ስራ ተደርጎ ነው የተወሰደው። ነገር ግን በዛን ጊዜ ብዙ ሙስሊሞች ያ ህንጻ በመውደሙ በውስጡ የነበሩ ንጹሐን ዜጎች በመጥፋታቸው እጅግ አዝነዋል። በተጨማሪም በሌሎች ቦታዎች ራሳቸውን የሚያቃጥሉ ራሳቸው የሚያጥፉና ሌሎች ንጹሐን ዜጎች የሚገሉትን ሰዎች ብዙ ሙስሊሞች ኮንነዋል። የሃይማኖት ምሁራን ለምሳሌ እናንተ ሀገር አሉ ፈቶ ላጉለት ሁልጊዜ እንደጮሁ ነው። እንደዚህ አይነት አመለካከት ክርስትና ወይም እስልምና፣ የግለሰብ አመለካከት እንጂ የህብረተሰቡ አንድ ላይ አመለካከት እንዳልሆነ፣ ፈጣሪም የሚጠይቀው እያንዳንዱን ሰው እንጂ በጅምላ እንዳልሆነ ስለዚህ ሙስሊሞች እና ክርስቲያኖች ተከባብረው መኖር እንዳለባቸው አሳምረው የሚገልጹት ነው። በየሀገሩ ያሉ ሙስሊሞች ንጹሐን ሲሞቱ ዝም ብሎ አይመለከቱም። ነገር ግን የምዕራባውያን ሚዲያዎች ብዙ ጊዜ የሚያናፍሱት የእኛም ጭምር ማለት ነው፣ ይህ ሙስሊሞች በሙስሊምነት ስም ተነስተው የሚያጥፉትን ሰዎች ነው። ስለዚህ አንድ አሜሪካዊ በቴሌቪዥንም በሬዲዮም በጋዜጣም ሽብርን የሚመለከት ብቻ በሙስሊም ሲደረግ ሲያይ ሙስሊም አሸባሪ ነው ብሎ ይፈርጃል። ስለ ሙስሊም ጥሩ ነገር አይነሳም። ነገር ግን አሁን የሶሪያ አይኤስ የሚፈጽሙትን አሰቃቂ ድርጊት በጣም አጉልተው ከሚገባውም አጉነው አጉነው ያሳዩታል። ይህም በሚሆንበት ጊዜ ለሙስሊሞች ጤነኛ የሆነ አመለካከት አይኖራቸውም። እንግዲህ ያለፈ የባህል እሴታችን የሚሉት ጀግንነት፣ የበላይነት፣ አሸናፊነት ተጨምሮ ይሄ በሚሆንበት ጊዜ ችግር ይኖራል። ስለዚህ ሚዲያዎች በሚቻላቸው መጠኑ ሁሉ የሙስሊምን መልካም ገጽታ ለማሳየት ጥሩ ጥረት ቢያደርጉ፣ መቻቻል በሰፊው ቢሰበክ፣ አብሮ በሰላም መኖር እንደ ኢትዮጵያ ቢሰበክ፣ የሰብአዊ መብት በተለይም የሙስሊሞች የሰብአዊ መብት ቢስፋፋ እና የሃይማኖት መቻቻል ቢኖር፣ የሃይማኖት ባለቤት ፈጣሪ ብቻ መሆኑ ለፈጣሪ ቢተው በዓለም ላይ ሰላም ይነግሳል፣ አገሮችም በሰላም ይኖራሉ የሚል በበኩሌ አመለካከት አለኝ። አድማጮች፣ የዚህ ውይይት ተከታይ ክፍሎች በዚህ ሳምንት የሚቀርቡ ይሆናል። በዚህ ወቅታዊና አነጋጋሪ ጉዳይ ላይ አስተያየቶቻችሁን እንድትልኩልን እናበረታታለን። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። አድማጮች የምሽቱ ዝግጅት በዚሁ ተጠናቋል። ያለፏችሁን ስርጭቶች በድረ ገጻችን ቪኦኤ ኒውስ ዶት ካም አምሃሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም እንገኛለን። ቪኦኤ አምሃሪክ ብላችሁ ተከተሉን። ከምሽቱ በሦስት ሰዓት ላይ በአጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራለን ከዳን ብራውን ጋር በመሆን የምሰናበተው ሄኖክ ሰማ ጊዜር ነኝ። መልካም ምሽት።